የባለብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶቱ ጀመረ። እንደምናመሻችው ዛሬ ቀኑ ሰኞ ግንቦት 19 2011 ዓ.ም ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድሰሙ ይሁን። የኢትዮጵያን ትምህርት በማዘመንና ጥራቱን በመጠበቅ ጉዳይ ምሁራንና አሳቢያን በዚህ በዋሽንግተን ዲሲ ተወያይተዋል። ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ ይፈልጉ ለአንድ ሳምንት ሊሆን ይችላል፣ ክራሽ ኮርስ ወይም ደግሞ ለአንድ ወር ሊሆን ይችላሉ። ለረጅም ጊዜ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ። በውይይቱ ተሳታፊ ከነበሩት መካከል አንዱ የሆነውን የኢትዮጵያ ባለሙያዎች መረብ ተባባሪ መስራች ሽመልስ መኮንንን የሰማ ነው። ዝርዝር ጉዳዩን ቆየት ብለን እናሰማቸዋለን። ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል። የእጅ ስልኮች ላይ ትኩረት ካደረጉ አገልግሎቶች መካከል አንዱ የሆነውን የሄሎካሽ ምክትል ኃላፊ አቶ ዘውዱ አሰፋን የሰማናቸው። የሰማ ናቸው አብራችሁን ቆይና፣ እንግዲህ ቀጣይ ሌሎችም መሰናዶዎችን ትሰማላችሁ። ቀኑን በታሪክ ውስጥ የምንዘክርበት ከዕለቱ ትኩስ ወሬዎች መካከል ደግሞ መርጠን የምናሰማበት አፍታም ይኖረናል። እኔ ሀብታሙ ስዩም ነኝ አብሬያችሁ የማመሸው ጋቢና ቪኦኤ። ቅድሚያ የዓለምን ውሎና ዳር የሚነግሩን ዜናዎች ይሰማል። በኔፓል መዲና ካታመንዱ ትናንት እሁድ በደረሱ ሁለት ከባድ ፍንዳታዎች አራት ሰዎች ተገድለው ቢያንስ ሰባት ቆስለዋል። ለፍንዳታው ኃላፊነት የወሰደ ቡድን ባይኖርም ፖሊሶች የታገደው ኮሚኒስት ፓርቲ ሊሆን ይችላል የሚል ጥርጥር አላቸው። የፖሊስ ኃይል ባለሥልጣን ሺያም ላይ ግዋሊ ባለሥልጣኖች በሁለት የካታመንዱ መንደሮች የተፈጸሙትን ሁለት ፍንዳታዎች እየመረመሩ ነው። ዩናይትድ ስቴትስ ዛሬ በጦርነት የሞቱትን ዜጎቿን አስበውላለች። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ጃፓንን እየጎበኙ በመሆናቸው ምክትል ፕሬዚዳንት ማይክ ፔንስ በአርሊንግተን ብሔራዊ መካነ መቃብር ላይ በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአበባ ጉንጉን አኖረዋል። ዩናይትድ ስቴትስ ሕይወታቸውን ለሰጡላት ሁሉ ምንጊዜም ቢሆን በበቂ ልትክሳችሁ አችልም ሲሉ ፔንስ በቦታው ለተገኙት በብዙ መቶዎች ለሚቆጠሩ ወታደራዊ ባለሥልጣኖችና ለሙታን ዘመዶች ንግግር አድርገዋል። በብዙ ሺዎች የሚቆጠሩ በቱርክ እስር ቤት የሚገኙ እስረኞች ሲያካሄዱት የቆየውን የሁለት መቶ ቀናት ምግብ የማቆም አድማ አብቅተዋል። አድማውን ያቆሙት የኩርድ አማጽያን መሪ አብዱላ ኦካላን በስምንት ዓመታት ውስጥ ለመጀመሪያ ጊዜ ጠበቃውን ለማግኘት ከተፈቀደለት በኋላ ነው። ያለመመገብ አድማ ያደረጋችሁት ጓዶቼ ሁሉ አድማውን እንድታቆሙ እጠብቃለሁ ሲሉ ትናንት ለደጋፊዎቻቸው ጥሪ አቅርበዋል። በብሪታንያ፣ ፈረንሳይና ኢጣሊያ ትናንት እሁድ በተካሄደ ምክር ቤታዊ ምርጫ በአውሮፓ ህብረትና በአውሮፓ ውህደት ላይ የሚጠራጠሩት ወገኖች ከፍተኛ ድምፅ ማግኘታቸውን ታውቀዋል። 28 አባል አገሮችን በሚያቅፈው የአውሮፓ ህብረት ዙሪያ በየአምስት ዓመታቱ በሚካሄደው ምርጫ ከፍተኛ ውጤት አግኝተዋል። 751 አባላት ባሉት ምክር ቤት ውስጥ ከነበራቸው 155 መቀመጫ ወደ 169 ከፍ ብለዋል። ከዚህ ሁሉ ቀድመን ግን መቀመጫውን እዚህ አሜሪካ ዋሽንግተን ላይ ያደረገውና በአሜሪካ ውስጥ ተበታትኖ ያለውን ወገን እንዲነቃቃ በትምህርት ዕውቀት ትልቅ ጥበበኛ እንዲሆን ለመርዳት የተቋቋመው ማኅበረ ጌዮራን ዘኢትዮጵያ በትናንትናው ዕለት በተለያዩ ዘርፎች የላቁ ናቸው ላላቸው ወገኖች የሽልማትና እውቅና ስነስርዓት አከናውኗል። ባልደረባዬ አሉላ ከበደ በዚያው ነበረ። ስለነበረው ድባብና ስለ ተሸላሚዎቹ እንዲነግረኝ ስቱዲዮአችን ድረስ ጋብዘነዋል። ቀደም ብዙ ተበታትኖ የሚገኘውን ኢትዮጵያዊ ለማነቃቃት ብለህ ጥሩ አድርገህ ገልጸኸዋል። ሀያ ሰባት ዓመታት የተጓዘ ድርጅት ነው። በዚህ ድርጅት ለውቅና የበቁ ከዚህ ቀደም በላቀ ስራቸው፣ በወጣቶቹ ጎራ፣ በትምህርት ክንዋኔዎቻቸው፣ በማህበረሰብ ተሳትፏቸው ከፍተኛ ስራ የሰሩ ታዳጊዎችም ለውቅና ይበቃሉ። የዘንድሮ ግን ምናልባትም ከዚህ ቀደም ለ26 ዓመታት ካከናወኑት ሁሉ የተለየ ይመስለኛል። ቀዳሚው ምክንያት ሁሉም እንስት እህቶቻችን ሴቶች መሆናቸው ነው። ዘጠኝ ሴቶችን ነው ያከበሩት። ከኢትዮጵያዋ የጠቅላይ ፍርድ ቤት ፕሬዚዳንት መዓዛ አሸናፊ እስከ ታዋቂዋ የስነ ጥበብ ባለሙያ ጁሊ ምህረቱ በተለያየ ዘርፍ የተሰማሩ ኢትዮጵያውያትን አክብሯል። በአንጻሩ ደግሞ ምናልባትም ለዚህ ለወጣቶቹ ፕሮግራም ለጋቢና ተስማሚ የሚመስለኝ ስድስት ታዳጊዎች የነገዎቹ በልማድ አገር ተረካቢ ይባላሉ። በእርግጥ ተረካቢ የሆኑ ተስፋ ሰጪ ስድስት ወጣቶች ስራቸው ራሱ ታሪካቸው ሲነገር በእርግጥ በዚህ ጊዜ ነው ይህ ሁሉ የሰሩት የምትላቸው ወይም እንድትል የሚያስገድዱ ስድስት ወጣቶች ለእውቅና በቅተዋል። እነኚህም ሙሉ በሙሉ ሴቶች ናቸው ማለት ይቻላል። አንድ ወጣት ወንድ ብቻ ነው በማካከላቸው ያለው የሴቶች ትልቅ ምሽት ሆኖ አልፏል ማለት ነው ትናንትና በትክክል ሀብታሙ፣ እንዲያውም ብዙዎች እንዳሉት በመድረኩ ላይ እንደተሰማው ሰፋ አድርገውም ሌሎች ነገሮችን እንዲያገናዝቡ የሚረዳ ነበርና መድረኩ የሴቶች ዓመት ብለውታል። ዕለቱ ብቻ ሳይሆን ወደ ኋላ ሄዶ በኢትዮጵያ የተከናወኑ ድርጊቶች ጋር የተያያዘ ይመስላል። እንደምታስታውሰው ጠቅላይ ሚኒስትር አብይ አህመድ የካቢኔያቸውን ከፊል በተለያዩ ኃላፊነቶችም ላይ የኢትዮጵያ የመጀመሪያውን ፕሬዝዳንት ጨምሮ ጨምረው ሴቶች ናቸውና ከእሱ ጋር ያያያዙት ይመስላል። በሚደረጉ ንግግሮች መሀል የምትሰማው የሴቶች ዓመት ሆኗል የሚለው ነው። ያስኬዳል። ሰዎቹ የሚመረጡበት መስፈርት ተነግሮ ይሁን እንዴት ለዚህ ሽልማት እንደሚበቁ በመድረኩ ዝርዝር ውስጥ አልገቡም። ግን በስራቸው ውስጥ ሲተረክ ገና የመጀመሪያ የስራቸው ፍሬ ሲነገር ለምን እንደተመረጡ ይገባሃል። የቀደመ አሰራርም መሰረት የያዘ አሰራርም ስላላቸው እሱንም መረዳት ይቻላል። የተነገረ ነገር በመድረኩ መጥቀስ ከቻልኩኝ ከታዳሚው ከህዝብ የተመረጡ እጩዎች እንደቀረቡላቸው እነኝህን እጩዎች ሁልጊዜም እንደሚያደርጉት በነጥቦች እየተያያዘ ቦርድ አላቸው። ቦርድ ነው የሚወስነው። ነው የቦርድ አባላቱ ለውሳኔ እንዳበቁ ተናግረዋል። ሌላ ሰው እጩ ያልቀረበ ምናልባትም በስራው ከፍተኛ ክብር ሊገባው የሚችል ሊኖር እንደሚችል ማሰብ አይገድም። ነገር ግን የመጡትን ካሰብን በእርግጥ በመድረኩ ቢያንስ በቀረበበት መልኩ በወጣቶችም በአዋቂዎችም ጎራ የተመረጡት ወይም ለዚህ ክብር እውቅና ያበቁት ለምን እንደተመረጡ ለመረዳት ቀላል ይመስላል። አንድ የመጨረሻ ጥያቄ ከሽልማት ስነ ስርዓቱ በኋላ ያናገርካቸው፣ ያወራሃቸው ሰዎች ይኖሩ ይሆኑ? ምን አይነት ምላሽ ሰጡ? ምን አይነት ስሜት ታላቸው? ስለአጠቃላይ ሽልማት ስነ ስርዓቱ በርካቶችን አናግሬ ያለው ከታዳሚዎችም ተሸላሚዎችንም አንድ በአንድ ጠርተን ባጫጭር ስሜታቸውን እንዲገልጡ የማድረግ እድል አግኝተናል። ሁሉም ጋ ማለት ይቻላል የሚጋባ ስሜት ነው ያየሁት። የደስታው ስሜት ከመሸለም ጋር ብቻም የተያያዘ ወይም የተገደበ አይመስልም። ሴቶች መሆናቸው ቀደም ብዬ እንደነገርኩ የተለየውን ሁኔታ ፈጥሯል ስራዎቻቸውና ምናልባትም ኢትዮጵያ አሁን ካለችበት ሁኔታ አንጻር ተስፋ የሚሰጥ ነገር ይመኛል ሰው በንግግሮቻቸው መካከል ያን የሰማሁት። በጣም አመሰግናለሁ ዋሉላ። በዝርዝር ጉዳዩን እንግዲህ በምሽት ዝግጅታችሁ የምታቀርቡት ይመስለኛልና። ልክ ነው፣ እናቀርባለን በተከታታይ ሽንጋቢናሽንጋቢናሽንጋቢናሽንጋቢናሽንጋቢና ከጋቢና ጋር ስለሆናችሁ እናመሰግናለን ወደ ቀጣዩ መሰናዷችን እንሻገር የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተሰማሩት እኔ ተማሪዎች የሚያገኙት ትምህርት ጥራት ግን ከሚጠበቀው ያነሰ እንደሆነ የኢትዮጵያ መንግሥትን ጨምሮ የተለያዩ ተቋማት ይፋ ያደረጓቸው ሪፖርቶች ያመላክታሉ እንዲህ ያለው የሀገር ተግዳሮትን ለመቅረፍ የኢትዮጵያ ትምህርት እንዲዘምን ብሎም ጥራቱን እንዲጠብቅ የመከረ መድረክ ከሰሞኑ ተስተናግደዋል። እኛም በዚያው ነበርን። ያየነውን የሰማነውን አሁን እናካፍላችኋለን። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግሥት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግሥት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ፣ አዲስ አበባ 1900 ዓ ም የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከሚታየው ከዚያ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመሰሉ ቁሳዊ መስፋፋቶች ባንድ በኩል፣ የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ የፈጠራቸው ሙግቶችና ምክክሮች በዓመታት ውስጥ ተከታትለዋል፣ ተመዝግበዋል። ይህ አውድ በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርገዋል። ትኩረታቸውን በትምህርት ላይ አድርገው የሚሰሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው። እሺ ስሜ ዶክተር በሉ መታፈሪያ ያባላለው የምሰራው በናሽናል ኢንስቲትዩት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ የትምህርት መሳሪያን መደገፍ ነው። ይህን የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻ እና እኛ በዳያስፖራ የምንገኝ በተለያየ የሳይንስ፣ ኢንጂነሪንግ ማቴማቲክስ ፊልድ ላይ ያለን ሰዎች ምንድን ነው ልናደርግ የምንችለው፣ የትምህርት ጥራቱን መጨመር እንዴት ነው የምንችለው ነው አላማችን? በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደብላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው። አንድ ማድረግ የምንችለው ነገር ቢኖር ምንድን ነው በሀገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾኬን ቶክ የምንለው ነው እና በኦንላይን የማስተማሩ ሁኔታ በጣም ውስን ነው። ኦንላይኑን ከተጠቀምን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ፣ ከተማ ውስጥ፣ ወለጋ ያለው፣ ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖረዋል። እኛ እኔ ያቀረብኩት ሞክስ ስለሚባሉ ማሲቭ ኦፕን ኦንላይን ኮርስ የሚል ነው። አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተተኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የብ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አሰምተዋል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ልምድና እድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ። አንደኛው ይሄንን እዚህ ያለን አምስት ሺ ዴታ ቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት እያደረገን ነው። እሱ ፕላትፎርም የሚሰራው ነገር ምንድን ነው? ለምሳሌ በተለያዩ ትምህርት ተቋማት ውስጥ የሚገኙ ዩኒቨርሲቲዎች ሊሆን ይችላሉ፣ ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ላይ ለአንድ አስተማሪ ቢፈልጉ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ ወይም ደግሞ ለአንድ ወር ሊሆን ይችላሉ፣ ለረጅም ጊዜ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ፣ ወይም ኢንፎርሜሽን ይልካሉ። የእኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም ። አውስትራሊያም ኢንዲያም፣ ካሊፎርኒያ ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛው ተገናኝተው ያንን ነገር ማድረግ ይቻላል። ማለት መድረኩ በሦስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉ ሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው። መቸም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበረበት። ገና ሀሁ እኮ ብሎ ነው የተጀመረው በአጼ ኃይለስላሴ ጊዜ። አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ባልተዳረሰባቸው ጭምር በተለይ እንዲህ ትምህርት እንዲዳረስ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል ባይሆንም ይዳረሳል ብዬ ተስፋ አደርጋለ። ዶክተር አበበ ከበደ የማኅበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከአስር ዓመታት በላይ የትምህርት ቁሳቁሶችን ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መሥራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልገው ግተውኛል። አሁን ዘመቻው እንዴት ነው? አሁን የሚቀጥለው ዘመቻ ልንገር እንዴት እንደሆነ። ባለፈው አመት የሰራውን አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፔሪየድ ዘመቻ ይካሄዳል። ዘመቻውን እንዴት ነው ኦርጋናይዝም እናደረገው? ሀብታሙ ኢትዮጵያ ትሄዳለህ ለገና ትባላለን። አሁ ይሄዳለሁ ካል በል ሁለት ሰዓት ሶስት ሰዓት አለ እንደው ቮለንቲር የምታደርገው እሺ ካልክ፣ በጣም ኢንፎርማል ነው። ኦኬ እሺ ካልክ፣ ዞሮ ዞሮ ኢትዮጵያ መሄደ ያይቀርም ማለት ነው። ያችን ሁለት ሰዓት ከሰጠህን ከሆነ ትምህርት ቤት ጋር እናገናኘህና የምትፈልገውን ነገር ሰርተ አግዘህ መምለት መጣል በምን አለፋ አስትሮፊዚክስ በለው ማቴማቲክስ በለው በሜዲሲን በምን ያሉ ተሰባስበን እንዲህ ተጠራርተን ማለት ነው ወደ ኢትዮጵያ እንሄዳል። እንግዲህ ፕሮሰስ አለው ግን እዛ የሚቀበልህ ያስፈልጋል። ዝም ብለህ ሄደህ በራን እንኳ አክተሽ አሁን ሌክቸር ላድርግ ብትል እዛ አይቀበሉም። ማን ነው እና ውስጥ ለውስጥ ግን እንገናኛል። ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ፣ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደጠቀሰው በአሁኑ ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላድ አልሆነም። ኢትዮጵያ መንግሥት በኢትዮጵያ አቆጣጠር ከ2008 ዓ.ም እስከ 2012 የትምህርት ዘርፉን ለማሳደግ ስለ ዘረጋው መርሃ ግብር የድርጊት ዕቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው የታዩ የተጠበቀውን ያክል ዕውቀት ያለመጨበጥ፣ ውጤት ያለማምጣት፣ ትምህርትን ማቋረጥና መደጋገምን የመሰሉ ችግሮች የትምህርት ጥራት ግብዓቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለመሆናቸው አትተዋል። ተሰጦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው እየተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ በተለያየ የሥልጣን ደረጃዎች ላይ የሚያገለግሉ ትውልደ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በእርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል። ናቲ ማን ሙዚቃ አፍታ ወሰድን። አድማጮች ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁ መሰናዶ ነው። ወደ ቀጣዩ ዝግጅት እናምራ። ኢትዮጵያ ውስጥ የእጅ ስልኮችን መሰረት ያደረጉ አገልግሎቶች እየተስፋፉ ነው። ከሶስት ዓመታት ወዲህ ስራ የጀመረው ሄሎካሽ የሚባለው አውታር ከእነዚህ መካከል አንዱ ነው። አጀማመሩን በገንዘብ መላላክ ላይ ያደረገው አገልግሎት ዛሬ በጤና በገበያ ጥናትና ስራ በማፈላለግ ዘርፎች ላይ አስፋፍቷል። ቤልካሽ በተሰኘ ተቋም ጥላ ስር እየተደረጉ ስላሉ የቴክኖሎጂ ውጥኖች የሄሎካሽ አገልግሎት ምክትል ስራ አስኪያጅ የሆኑት አቶ ዘውዱ አሰፋ ከእኛ ጋር ቆይታ አድርገዋል። ቆይታችን የሚጀምረው የአገልግሎቱን ምንነት ከሚያስረዱበት አፍታ ነው። ሄሎካሽ ማለት የሞባይል ቴክኖሎጂን ገንዘብ ማዘዋወር፣ የሞባይል ካርድ ወይም ኤርታይም መግዛት፣ ክፍያ መፈጸም፣ እነዚህን የመሳሰሉትን ሰርቪሶች መስጠት ይቻላል። ግን ዋናው ምንድን ነው? ከሎካሽ ይህንን እኛ የምንሰራው ከፋይናንሻል ኢንስቲቱሽን ማለት ከባንኮች እና ከማይክሮ ፋይናንስ ጋር ሆነን ነው። ለእነሱ ነው ይህን ፕሮዳክት የምንሰጣቸው ከገንዘብ ነክ ተቋማት ጋር ትክክል እነሱ ደግሞ ይህንን ቴክኖሎጂ ተጠቅመው ለካስተመሮቻቸው ይህንን ፕሮዳክት እያስተዋውቁና እንዲጠቀሙ ያደርጋሉ። ደንበኞቻቸውን በጤና በገበያ ጥናትና በመሰል ጉዳዮች ላይም እንደሚሳተፍ ተቋማችሁ ሰምተን ነበረ። እርግጥ ነው ጤናን በተመለከተ ሄሎ ዶክተር የሚባል ሰርቪስ አለ። ይህ ሄሎ ዶክተር ማለት እንግዲህ እንደዚሁ ሞባይልን በመጠቀም ዶክተሮቹ ሜዲካል አድቫይዝ የሚሰጡት ነው ለሰው ማለት ነው ይህንንም የሚደረገው ሰዎቹ እንግዲህ ክፍያቸውን እችን እንደ አድቫይዝ ለመውሰድ ክፍያቸውን እንደ ሰብስክሪፕሽንም ሆኖ የሄሎ ካሽን ክፍያ ተጠቅመው በባንካቸው በኩል እየከፈሉ ይህን ሰርቪስ የሚጠቀሙበት ነው ሌላው ደግሞ እንደዚሁ ሄሎ ሶላር የሚባል የሶላር ፓነል ቻርጀር እስከ ቲቪ ድረስ የሚደርስ ሰዎች አቅማ የማይፈቅድላቸው ይሄ ኦፍ ግሪድ የሚባለው መብራት የሌለበት ሩራል የሆነ ኤሪያ ውስጥ የተወሰኖች አማውንት ከፍለው ያንን ይወስዱና ያንኑ ደግሞ በፔመንት እንደዚሁ በሄሎ ካሽን ተጠቅመው ያንኑ ኔትወርክ ተጠቅመው መክፈል እንዲችሉ የሚደረግበት ሰርቪስ ነው። እንደዚሁ ሄሎ ጃብስ የሚውል አለ። ይሄ ደግሞ ስራን በተመለከተ ነው። ይሄ ደግሞ ሰሪና ቀጣሪና ተቀባሪዎችን የሚያገናኙበት ፕላትፎርም ነው። ኮል ሴንተር ፕሮቫይድ በማድረግ እዛ ላይ ሰው ደውሎ ራሱ ማሬጅስተር አድርጉ ቀጣሪዎቹ ያንን አይተው ዲረክትሊ የሚያገኙበትና በአጠቃላይ እነዚህን የሚያገናኙበት ፕላትፎርሞች ናቸው። እንደተረዳሁት የእናንተ አገልግሎት የእጅ ስልክን መሰረት ያደረገ የቴሌኮሙኒኬሽን ዝርጋታ እና የኢንተርኔት ዝርጋታ ውስጥም ንክኬ ያለው ጉዳይ ነው። ኢትዮጵያ ውስጥ ኢትዮጵያ ውስጥም ብቻ አይደለም፣ በብዙ የአፍሪካ ሀገራት የቴሌኮሙኒኬሽን ዝርጋታው የኢንተርኔት ሽፋኑ ያን ያህል የሰፋ አይደለም። ስራችሁን ለማከናወን ይሄ ነገር የተወሰነ ፈተና የለውም ወይ? ይህን በማከናወን ሂደት ውስጥ ትክክል ነው። የቴልኮ ችግር ይኖራል። ግን ዋናው ምንድን ነው፣ እኛም እዚህ በቆየንበት ሰዓት ብዙ ቴክኖሎጂ ዲቨሎፕ የሚደረጉት ይህንን አሳምንድ ነው ታስቦ ነው። አን ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ኢትዮ ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል። የምንሰራቸውን ቴክኖሎጂዎች ሁልጊዜ ይሄ ምንድን ነው የሚባለው ኦንላይን እና ኦፍላይን የሆነ የኢንተርኔት አገልግሎት ቢኖርም ባይኖርም የሚሰራ አገልግሎት ትክክል። እንዲም ብዙ ኢንተርኔት ጋር እንደምታውቁት አሁን ከበረጁም እየተሻሻለ ቢመጣም ከከተማ ግን ወጣ በምንልበት ጊዜ አስቸጋሪ ነው። የስልክ ግን የትሪጂም ሆነ የቱጂ ካቨሬጅ ከኢትዮጵያ አዲስ አበባ ሲወጣ በብዙ አካባቢ ካቨሬጅ ስላለ ያንን ቴክኖሎጂ ተጠቅሞ የእነዚህ ሰርቪሶች የሚገኙበትን ነው ምን ፎከስ አድርገን የምንሰራው። ብዙ ፕሮዳክት የምናወጣው ይህንን ግንዛቤው በመክተት ነው። በትናንት ዕለት የአፍሪካ ሕብረት የተመሠረተበት አስራ አምስተኛ ዓመት ተዘክረዋል። አስራ ስምንተኛ ዓመት ተዘክረዋል፣ ይቅርታ አድማጮች። የአፍሪካ ሕብረት ሲነሳ በዚሁ ቀን ከሃምሳ ስድስት ዓመታት በፊት የተመሠረተውን እናት ተቋም የአፍሪካ አንድነት ድርጅት ውለታን ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመሥረት ሂደት ውስጥ የኢትዮጵያ ሚና ተመዝግቧል። ይህን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ የውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምጽ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን እናሰማችኋለን። ይሄ ድርጅት በሚቋቋሙበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞንሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ እየባሰ ልዩነቱ እየሰፋ እየሰፋ መሄድ ጀምሮ ነበር። እንደ አጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ። ሁለቱም ጋር ስብሰባ እንድንካፈል ጥሪ ይመጣለን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዚያ ጊዜ መቼም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው የጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። በእሳቸው ምክንያት ይሄ የመከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛባ ወዳለው ሞንሮቪያ ግሩፕ የሚባለው ሌጎስ ላይ ስብሰባ ያደርግ ነበረ። እዛ ሄድን፣ ጥሩን ቀድሞ ስለደረሰን ሄድንና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞንሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዚያ በኋላ ደግሞ ለካዛብላንካዎች ምን ብለናቸው ነበር? በዚህ ዓመት አንችልም፣ በሚመጣው ዓመት ስብታችሁ ተከፋይ እንላለን ብለን ነግራቸው ነበር። እንደ አጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዚያው ስብሰባ እንዳለቀ ፕሬዚደንት ሴኩቱሬ ያን የጊኒ ፕሬዚደንት የነበሩት በጊዜው በጣም ተወዳጅ ፕሬዚዳንት ነበሩ፣ በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪ አደረገላቸው አደረገላቸው። በዚያ ጊዜ ንጉሠ ነገሥቱ አስመራ ነበሩ፣ በጥር ወር ነው። አስመራ መጡ። ከመጡ በኋላ የጊኑ ፕሬዚደንት አሳመን ናቸው ያሳመን ናቸው ምንድን ነው ይሄ የአፍሪካዎች መለያየት እየሰፋ ጊዜ ከሰጠው ቁጥር እየባሰ በኋላ መመለስ ያቅትላለ፣ አሁኑ መቅጨት አለብን። ስለዚህ እኛ የሚመጣው የሌጎስ የሚመጣው ዓመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ተባበሩ አላቸው። እሻሉ ከዛ የጋራ ኮሚኒካ ያወጣል። የጋራ ኮሚኒካ እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል። በዚሁ መሰረት እሳቸው የካዛ ብላንካን ወገኖች ላግባቡ፣ እኛ ደግሞ በበኩላችን እነዚህ የሞሮቪያንና ደግሞ የካዛብላንካንም ብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተለያየም በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሳዊ ደብዳቤ ይዤ እኔ በየካፒታሎቹ በየመናገሻ ከተማዎቹ መዞር ጀመርኩ። በጊዜው ለጊዜው በዛ ጊዜ ልዩ ጸሐፊ አቶ አያሌ ወንደፍሮ ይባል ነበር። እሱ ከእሱ ጋር ጋር ነበር ተካይሮ ጀምረን በሰሜን አፍሪካን አዳርሰን ከዛ ምዕራብ አፍሪካ ሄደን ደብዳቤዎቹ ሁሉ አዳርሰን ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩ እኔ። እንደ አጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱም ደግሞ ድጋፍ ነው፣ እንድቀበላለን እንመጣለን የሚል ነው። በጊዜ የነበሩት ሰላሳ ሁለት አገሮች ነበሩ። ሰላሳ ሁለቱም አገሮች አዲስ አበባን ስብሰባ እንድቀበላለን ብለው መልስ ሰጡ። በዚሁ መሰረት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት ሀምሳ አምስት ነው በእኛ በስልሳ ሶስት በፈረንጅ አቆጣጠር አዲስ አበባ ላይ ሊሆን ይቻላል። አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስና ሞክቤል ያቤረው አብረናችሁ አምሽተናል። በነገው ጉዞ እንገናኛለን። ሰናይ ምሽት ይሁንላችሁ። sunt razune s-a